የተባበሩ መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር በተጠቀሰው ጊዜ ውስጥ ግጭት ወደ ጠናባት የመን ከገቡት ተሰዳጆች አብዛኛዎቹ ከኢትዮጵያ መሆናቸውን ያመለከተው ዘጠና ሺ ገደማ፣ አስራ ሰባት ሺዎቹ ደግሞ ከሶማሊያን የተሰደዱት የዚህ አመቱም ሆነ ባለፈው ጎርጎሮሳ ዓመት ሁለት ሺ አስራ አምስት ወደ የመን የገቡት ከዘጠና ሺ በላይ ተሰዳጆች የዛሬ አስር ዓመት ከነበረው ጋር ሲነጻጸርም ግጭቱና የጸጥታው ስጋት በተባባሰበት ወቅት የተሰደዱት በብዙ ሺዎች ልቀዋል። ያኔ በጎርጎሮሳዊ 2006 ዓ ም ማለት ነው። ወደ የመን የተሰደዱት 25998 ነበሩ፣ ዩኤንኤችሲያር እንደመዘገበው። ከኢትዮጵያም ሆነ ከሶማሊያ የሚሰደዱት ወገኖች ከጅቡቲዋ የወደብ ከተማ ኦቦክ፣ ከፑንትላንዷ ቦሳሶ እንዲሁም ከሶማሊያ በመነሳት ቀይ ባህርን ወይም የኤደን ባህረ ሰላጤን በአደገኛ ሁኔታ አቋርጠው ነው የመን የሚገቡት። አማን ዮርዳኖስ የሚገኙት በዩኤንኤችሲአር የየመን ቃል አቀባይ ሻቢያ ማንቱ የመን ለረዥም ጊዜ የስደተኞች መስህብ ሆና መቆየቷን ይናገራሉ። ከምስራቅ አፍሪቃ ለሚሰደዱና ጥገኝነት ለሚፈልጉ ሰዎች የመን ታሪካዊ መዳረሻ ሆና ቆይታለች። ይህ ለግማሽ ምዕት ዓመት የነበረ ነው። ቁጥሩም ቢሆን የአሁኑ ግጭት ከመጀመሩ በፊት እየጨመረ መጥቷል። አሁን ባለው የግጭት ሁኔታ ደግሞ እየጨመረ መሄዱ እየታየ በመሆኑ የበለጠ ትኩረትና ጥንቃቄ የሚጠይቅ ነው። ምክንያቱም በዚህ መካከል ለአደጋና ጉዳት የመጋለጥ እድሉ ከፍተኛ ነው። ይህ ከዚህ ቀደም አልነበረም። ዩኤንኤችሲአር እና ሌሎች ግብረሰናይ ድርጅቶች ከአፍሪቃ ቀንድ አካባቢ በአደገኛ የጉዞ ሁኔታ ወደ የመን የሚደረገው ስደት አሳሳቢ መሆኑን በተደጋጋሚ ያመለክታሉ። አደገኛውን የባህር ላይ ጉዞ ፈጽመው የብስ የሚረግጡት ስደተኞችም በግጭት የሚተራመስ አካባቢ ከመግባታቸው በተጨማሪ ለተለያዩ ጥቃቶችና የጉልበት ብዝበዛም እንደሚጋለጡም ያሳስባሉ። ዩኤንኤችሲአር በመግለጫው እንዳመለከተው አካላዊና ወሲባዊ ጥቃት የተፈጸመባቸው፣ ምግብና ውሃ የተከለከሉ፣ በግዳጅ ገንዘብና ንብረታቸውን የሚቀሙ፣ ቁምስቅል የሚፈጸምባቸው እና በህገወጥ ሰው አዘዋዋሪዎች የግዳጅ ስራ እንዲሰሩ የሚደረጉ እንዳሉ መረጃዎች ደርሰውታል። በዘፈቀደ የሚታሰሩ ተይዘውም ተገደው ወደ መጡበት የሚባረሩ መኖራቸውን መስማቱንም አመልክቷል። በየመን ለረዥም ጊዜ የቀጠለው ግጭትም በህገወጥ ሰዎችን ከሀገር ወደ ሀገር ለሚያሸጋግሩትም ሆነ አስፈራርተውና አስገድደው ለሚዘርፉት ምቹ ሁኔታ መፍጠሩንም ጠቅሷል። ወደ የመን ከገቡት አብዛኞቹ ኢትዮጵያውያን እንደመሆናቸው ለስደት ያበቃቸው መሰረታዊ ምክንያት ተጣርቶ እንደሆን ለቀረበላቸው ጥያቄ ሻቢያ ማንቱ ሲመልሱ እውነት ነው፣ አብዛኞቹ የመጡት ከኢትዮጵያና ከሶማሊያ ነው። ከ ሰማኒያ ስምንት ሺህ በላይ የሚሆኑት ኢትዮጵያውያን ናቸው። አስራ ሰባት ሺህ የሚሆኑት ደግሞ የሶማሌ ዜጎች ናቸው። የስደታቸው መሰረታዊ ምክንያት በየመን በኩል አልፈው በባህረ ሰላጤው አረብ ሀገራት አካባቢ የኢኮኖሚ እድል የመፈለግ ወይም ከሀገራቸው ግጭትም ሆነ ክስ ውስጥ ሸሽተው በየመን ከለላ ለመፈለግ ነው። እዚያ የደረሱትን አዳዲስ መጪዎች የመመዝገብና የትኞቹ ጥገኝነት እንደሚፈልጉ የማጣራት ስራዎችን ቀጥለናል። ነገር ግን በጉዞ ላይም ሆነ አንዴ የመን ከገቡ በኋላ ስለሚያጋጥማቸው ያለው መረጃ በጣም ውስን ነው። እንደ ዩኤንኤችሲአር አብዛኞቹ ወደ የመን የሚሰደዱ ወገኖች አንድም ተታለው ነው፣ አንድም ስለ የመን የወቅቱ የጸጥታ ይዞታ በቂ መረጃ የላቸውም። ካለፈው ዓመት መጋቢት ወር አንስቶ የፕሬዝደንት አብደረቡ ማንሱር ሀዲ መንግስት ከሁቲ አማጽያን ጥቃት ለመከላከል በሳውዲ አረቢያ መሪነት የሚካሄደው የአየር ጥቃት የመን ውስጥ በቋፍ የነበረውን የጸጥታ ይዞታ አባብሶታል። በግጭቱም ከሰባት ሺህ የሚበልጡ ሰዎች አልቀዋል። ከሶስት ሚሊዮን በላይ ሰዎች ደግሞ ከመኖሪያ አቀያቸው ተፈናቅለዋል። በተባባሰው የየመን ግጭት እዚያ ለሚገኙ ተሰዳጆች የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን የሚያደርገው ነገር ይኖር ይሆን? ሻእቢያ ማንቱ ዩኤንኤችሲአር ከለላና ጥገኝነት የሚፈልጉትን መርዳቱን እንደቀጠለ ነው። አዲስ ከሚመጡት መካከል በትክክል ከለላ የሚያስፈልጋቸውን እየለየን ተገቢውን እርዳታ ማግኘታቸውን እናረጋግጣለን። እንዲያም ሆኖ በየመን ያለውን ሁኔታ አዳጋች ቢያደርገውም ሰዎች ስለ ሁኔታው እንዲያውቁ ለማድረግ በጥንቃቄና በንቃት በመንቀሳቀስ ሰዎች ተገቢው መረጃ እንዲደርሳቸው እያደረግን ነው። የመን ውስጥ በቀጠለው ግጭት ጦርነት ምክንያት ሰማንያ በመቶ የሚሆነው የሀገሪቱ ዜጋ ሰብአዊ እርዳታ ፈላጊ ሆኗል። ይህም ሀገሪቱ ተጨማሪ ስደተኞች የማስተናገድ አቅሟን ማሟጠጡን ዩኤንኤችሲአር አመልክቷል። የመን የምትገኝበትን ይህን ቀውስ ባለማወቅ ወደዚያ የሚሰደዱትን ወገኖች ለማስገንዘብም ድርጅቱ መዘጋጀቱን ሻቢያን ማንቱ ገልጸዋል። ወደ የመን የሚሰደዱት ሰዎች ወይ ስለ ወቅቱ ሁኔታ ትክክለኛ መረጃ የላቸውም ወይም ደግሞ በሕገ ወጥ አሸጋጋሪዎች እና በወንጀለኞች የግንኙነት ሰንሰለተተታለው ነው ሊሆን የሚችለው ስለዚህ ከሚቀጥለው ወር ጀምረን የየመንን የወቅቱ ሁኔታ ምን እንደሚመስል የሚያስረዳ መረጃ ለመሰራጨት Ich, bin ich, bin ich, bin. ich, bin ich